ማህደረ ዜና አረብ አረብን ይገላል፣ ያስገድላልም። እየገደለም፣ እያስገደለም ተራውን ሰው ለገዳይ ረሃብ አሳልፎ ይሰጣል። አፍሪቃም እስያም በጥቂቱ ያው ነው። አውሮፓ፣ አሜሪካ ከአረብ አፍሪቃ፣ እስያ ገዳይ አስገዳዮች መሃል የሚታዘዘው መርጦ እየደገፈ ሌላውን ይገድላል። ግድያ፣ ስቃይ፣ ረሃብ የጠናበት አረብ፣ አፍሪካ፣ እስያዊ ስደተኛ ግን አውሮጳና አሜሪካ እንዳይገባም ድንበር ይዘጋበታል፣ አጥር ይታጠረበታል፣ እህሉሃም ይለምናል። የአመት ዑደት። ዘንድሮም ብሷል። የተባበሩት መንግስታት ድርጅት እንደሚለው የ37 ሀገር ህዝብ የምግብ እርዳታ ይፈልጋል። 28ቱም አፍሪቃ ናቸው። አንዷ ኢትዮጵያ። የምግብ እጥረቱ ውደት መጠኑ፣ መንስኤና መፍትሄው የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። ስሙ የምግብ እጥረት ረሃብ ቀን ችጋር እያለ የሚቀጥል ብዙ ነው ታሪኩ። በተለይ ምስራቅ አፍሪካ ላይ ረጅም፣ መንስኤው አወዛጋቢ፣ መፍትሄው ቀላል ግን የመፍትሄ ሰጪውን አለም ጥቅም የማይጠብቅ በመሆኑ የማይፈታም ወይም እንዲፈታ የማይፈለግ የሚወሳሰብም ነው። የዘንድሮ ደግሞ እስከዛሬ ከሚታወቀው የከፋም ብዙ ሀገራትን ያዳረሰም ነው። የተባበሩት መንግስታት ድርጅት እንደሚለው ዘንድሮም ለምግብ እጥረት የተጋለጠው ህዝብ ቁጥር ከሁለተኛው የዓለም ጦርነት ፍጻሜ ወዲህ ታይቶ አይታወቅም። ሰባ ሚሊዮን ግድም ከደቡብ ምስራቅ እስያ አፍጋኒስታን፣ እስከ ደቡባዊ አፍሪቃ ዚምባብዌ፣ ከሰሜን ምዕራብ አፍሪካ ሞሪታንያም እስከ ካረቢኳ ሄይቲ ድረስ የሰላሳ ሰባት ሀገራት ህዝብ የውጭ እርዳታ ጠባቂ ነው። የምግብ እርዳታ ፈላጊ ህዝብ ቁጥር ከመቀነስ ይልቅ ከአመት አመት ለመጨመሩም ብዙዎች ብዙ ምክንያት ይሰጣሉ። አብዛኞቹም በአንዱ ይስማማሉ። የአየር ንብረት መዛባት ወይም ተፈጥሯዊ በሚለው ቀላሉም፣ ከተጠያቂነት የሚያድነው ሁሉንም የሚያስማማው ምክንያትም በእርግጥ በተፈጥሮ ላይ መላከኩ ነው። የብሪታንያው የባህር ማዶ ልማት ጥናት ተቋም ባልደረባ ወይዘሮ ክሪስቲና ቤኔት ግን አብዛኞቹ የሚያውቁትን ግን የሚሸሽጉትን መንስኤም ያክላሉ ግጭትና ጦርነት እያሉ። በአብዛኞቹ ሀገራት ዛሬ ያለንበትን ሁኔታ የፈጠረው ድርቅ፣ ግጭት፣ የመልካም አስተዳደር እጦት ተዳምረው በዚህም በዚህ ምክንያት ብዙ ሕዝብ ለገዳይ ረሃብ ተጋልጧል። ለበርካታ ዓመታት በጦርነትና ግጭት የተመሰቃቀሉትን እንደ ደቡብ ሱዳን፣ ሶማሊያና የመንን የመሳሰሉ ሀገራት አሉ። በእነዚህ ግጭቶች ትላልቆቹ መንግስታት ይሳተፋል። አፍጋኒስታን፣ ሊቢያ፣ የመን፣ ሶሪያ፣ ኢራቅ ረሃብተኛውን ዓለም በቅርብ የተቀየጡ ሀገራት ናቸው። በእነዚህ ሀገራት ሚሊዮኖችን ያሰደደ ብዙ ሚሊዮኖችን ያፈናቀለና ለረሃብ ያጋለጠው የአየር ንብረት ለውጥ አይደለም። ወትሮም ብዙ እርሻ የለምና የሰብል መሳት ሊባልም አይችልም። በተለይ እንደ ኢራቅ ሶሪያና ሊቢያ የመሳሰሉት ሀገራት ሕዝባቸውን አቀማጥሎ የሚያኖር የተፈጥሮ ሀብት ሞልቶ የተረፋቸው ናቸው። በዚህ ምክንያት ሕዝቡን ለረሃብ ያጋለጠው ጦርነት መሆኑ ግልጽ ነው። በየሀገራቱ መቶ ሺዎችን ገድሎ ብዙ ሚሊዮኖችን ለለማኝነት በዳረገው ጦርነት ኃያሉ ዓለም በቀጥታ ተሳታፊ ነው። በእነዚህ ሀገራት መቶ ሺዎችን ገሎ ብዙ ሚሊዮኖችን ለለማኝነት በዳረገው ጦርነት ኃያሉ ዓለም በቀጥታ ተሳታፊ ነው። ኢትዮጵያዊ የግብርና ኢኮኖሚስትና ደማር ኢትዮ አፍሪቅ የተሰኘው የምርምርና የአማካሪ ድርጅት ዋና ስራ አስኪያጅ ዶክተር ደምስ ጫንያለው እንደሚሉት ደግሞ ደቡብ ሱዳን ሶማሊያ ይሁን ኮንጎ ዲሞክራቲክ ሪፐብሊክን ያወደመና የሚያወድመው ግጭት ጦርነትም የድሆቹ ሀገራት ፖለቲከኞች የጫሮት ብቻ አይደለም። በአሁኑ ሰዓት እነዚህ የተጠቃቀሱት አካባቢዎች የተፈጠረው በሰው ሰራሽ ነው የሚል ብቻ አቋም ይዞ የሚከራከሩ እንዳሉ ከሰሞኑንም አይተናል። የተፈጥሮም ነው ሰው ሰራሽም አለበት ብንል ያንን ስራ የሰራው ማን ነው? በእውነት እነዚህ በየአገሮቹ ያሉ መንግስታትና ፖለቲከኞች ብቻ ናቸው ወይስ ከዛ ጀርባ ያሉ ሌሎች አሉ? እኔ በተደጋጋሚ አሁንም የሚታየኝ እስከማውቀው ድረስ አፍሪካ አሁንም ቢሆን ለሀብቶቿ እንዲበዘበዙና ለመበዝበዝ በሚፈልጉ ተወጣጥራ ነው ያለ ከበስተጀርባ ይህ ምክንያት ሆነው ያሉ ኃይሎች አሉ የሚል እምነት አለን። የዓለም ምግብ ድርጅት ፋኦ በእንግሊዝኛ ምህጻሩ እንደዘገበው በርካታ ህዝብ የውጭ እርዳታ ከሚፈልግባቸው 37 ሀገራት 28 ቱም የአፍሪቃ ሀገራት ናቸው። ከ28 ሀገራት 11ዱም በግጭት የሚታመሱ ናቸው። የመብት ተሟጋቾች እንደሚሉት ደግሞ በአደባባይ የሚታይ ግጭትና ጦርነት ከሌለባቸው ከ17ቱ የአፍሪቃ ሀገራት ቢያንስ 14ቱ አንድም በአምባገነኖች የሚገዙ ሁለትም በመልካም አስተዳደር እጦት ግራቀኝ የሚላጉ ናቸው። በግጭት ጦርነቱ ይሁን በሙስናው በአምባገነኖቹ ስርዓት ይሁን በመልካም አስተዳደሩ እጦት በቀጥታም ሆነ በተዘዋዋሪ የሀያላኑ መንግስታት እጅ አለበት። ከ1982 ጀምሮ ሶማሊያን ባወደመው ጦርነትና ግጭት ከተባበሩት መንግስታት ድርጅት እስከ አፍሪካ ህብረት፣ ከአውሮፓ ህብረት እስከ አረብ ሊግ ተካፋዎች ናቸው። ቪላ ሞቃዲሾን እንኳ በቅጡ መቆጣጠር የማይችለውን መንግስት በመደገፍ ዩናይትድ ስቴትስ፣ ብሪታንያና የአውሮፓ ህብረት አባል መንግስታት በቢሊዮን የሚቆጠር ዶላር ለጦር መሳሪያ ለወታደሮችና ለወታደራዊ አማካሪዎች ይከሰክሳሉ። ኢትዮጵያ፣ ጅቡቲ፣ ዩጋንዳ፣ ኬንያ፣ ብሩንዲና ሌሎችም ሶማሊያ ውስጥ የሚዋጋ ጦር አስፍረዋል። ከእነዚህ ሀገራት አብዛኞቹም የደቡብ ሱዳን ተፋላሚ ኃይላትን በተለያየ ደረጃ የሚረዱ ተፋላሚዎችን ለማስታረቅ እንጥራለን የሚሉም ናቸው። እነዚህ ሀገራት በሙሉ ሚሊዮኖች ለምግብ እጥረት የተጋለጡባቸው መሆኑ ነው እንቆቅልሹ። የመንን በሚያወድመው ጦርነት ዋናዋ ተዋጊ አዋጊ ሳውዲ አረቢያ ናት። ሊቢያን ከሀገርነት ወደ ትቢያ የቀየረው የምዕራባውያን መንግስታት ወረራ ነው። የኢራቅና የአፍጋኒስታን ጥፋት በዩናይትድ ስቴትስ የተጀመረ በዩናይትድ ስቴትስና በታዛዥ ተባባሪዎቿ የተጠናከረም የቀጠለም ነው። ለሶሪያ ውድመት የሶሪያ መንግስትና ሩሲያን መሰል ደጋፊዎቹ ተጠያቂ ከሆኑ መንግስትን ለሚወጉት አማጽያን ዙሪያ መለስ ድጋፍ የሚሰጡት የምዕራባውያንና የአረብ ቱጃር መንግስታት የማይጠየቁበት ምክንያት ጠያቂ ስለሌላቸው ብቻ ነው። ከየጦርነት ግጭት ቁርቁሶ የተረፈው ህዝብ ለሞት በሚዳርግ ረሃብ የሚጠበሰው በራሱ በጦርነቱ ይሁን በአየር ንብረት መዛባት፣ ዶክተር ደምስ እንደሚሉት በሁሉም የሚሳተፈው አለም በሙሉ መፍትሄ በማፈላለጉም እኩል ተሳታፊ መሆን አለበት። ልክ ነው። ተፈጥሮም ብቻ አይደለም ሰው ሰራሽም ነው። ሰው ሰራሽ ሲሆን ግን ሀገር ውስጥ ያሉ መንግስታትና ህዝቦች እና የተለያዩ ክፍሎች ሳይሆኑ ከውጭም ሀይሎች ያሉበት ነው። ስለዚህ በትክክል በትክክል ይሄንን ሁኔታ ለሌላ ጉዳይ ልንጠቀምበት ካልፈለገን ሁሉም የሚመለከተው አካል ሲሪየስሊ የሰውንም ሆነ የእንስሳትን ህይወት ለመታደግ እያንዳንዱ ደግሞ እንደ ችግር ፈጣሪነቱ መፍትሄን ማምጣት አለበት። እነሱም በዛ በኩል መንግስታትም በራሳቸው በኩል ህዙም በራሱ በኩል። ብሪታንያዊቱ አጥኚ ወይዘሮ ክሪስቲና ቤኔት እንደሚሉት ደግሞ የረሃቡን አደጋ ለማስቀረት ቁጥር አንድ መፍትሄው ግጭትና ጦርነቶችን በዲፕሎማሲያዊ ድርድር ማስወገድ ነው። ከሁሉም በፊት ግጭቶችን ለማስወገድ ዲፕሎማሲያዊ ጥረት መደረግ አለበት። በመሰረቱ አሁን ሰዎች የሚራቡት በየአካባቢያቸው ምግብ ስለሌላ አይደለም፣ ምግብ የሚገዙበት ገንዘብ ስለሌላቸው እንጂ። ስለዚህ በአጣዳፊ የሚያስፈልገው የምግብ እርዳታ ብቻ ሳይሆን የምግብ መግዣ ገንዘብም ጭምር ነው። ሰዎች ከየአካባቢያቸው ምግብ መግዛት እንዲችሉ ገንዘብ ያስፈልጋቸዋል ዘላቂው መፍትሄ እስኪገኝ ድረስ ፈጣኑ መፍትሄ ለረሃብ የተጋለጡት ሰዎች ገንዘብ እንዲያገኙ ማለት ነው ገንዘብ የለም ለመስጠት ያሰበም የለም የተለመደውን ስንዴም ለችግረኛው ህዝብ ለማቅረብ እንኳ መስጠት የሚችሉት መንግስታት እርዳታ ለመስጠት እያንገራገሩ ነው ዶክተር ደምስ እንደሚሉት ለጋሽ የሚባለው ዓለም ድሮም ሆነ ዘንድሮም ቃል ለመግባት እንጂ ቃሉን ለማክበር ሲጥር ብዙ አይታይም። ኢትዮጵያን አብነት ይጠቅሳሉ። በተለይ እዚህ ሀገር በደንብ የለመድነውና የገባን ይመስለኛል ማለት፣ እንደ ህዝብም እንደ ሙያተኛም እንደ መንግስትም የገባው ይመስላል። አንድ የሚደረግ ነገር ምንድነው? ነው እነዚህ የሚያደርጉት እየስብሰባው፣ እዚህም እየተሰበሰቡ ፍለጅ ፍለጅ ማድረግ ነው። መለገት እንሰጣለን ማለት ነው አምናም ቢሆን በትክክለኛው ሁሉም ነገር ሊታገድ የቻለው ሀገር በህዝቧና በመንግስቷ ነው። በየጊዜው እንደውም አምናም በዚህ ወቅት ተነጋግረን ነበር። ነጋሽ እና የመስፈተኛ ነገር አድርገውት እስኪ የኢትዮጵያ መንግስትና ህዝብ ይችሏል አይችለውም ነበር። እንቅስቃሴው የነበረው ይሄ። ለምንድን ነው የሚሆነው? ያወራሉ እንጂ ማውራት። ስለዚህ የማድረግ ጉዳይ ነው እንጂ የማቅረብ ነገር የለም። እንደውም ብሎ የተገዛ እህል እንኳን በወቅቱ እንዳይደርስ የሆኑ ካምፓኒዎች ችግር ፈጥረው ነበር። ይሄ በጋዜጣ ላይ በደንብ የተባለ ክርክርም የተነሳበት ነው። እኔ የውጮቹ አሁን የሚያደርጉት ነገር ሪሊ የሆነ አካሄድ ብንሄድ ጥሩ ነው። በዚች ዓለም ላይ ይ ግሎባላይዝ አለም አቀፋዊ ነን አንዳችን ከአንዳችን የተለየ ኖረን አንዳችን ሌላችን በዝብዘን አሁንም ክፍተቱ ውስጥ ጠብቀን ያደገና ያላደገውን አገር ሊያስፍገን የሚችሉ አይነት መድረክ አይደለም። ከየመን እስከ አፍጋኒስታን ያሉ ሀገራትን የሚያወድመውን ጦርነት የሚቆሰቁሰው ሀያል ሀብታም ዓለም የየግጭት ጦርነቱም የየረሃብ ማዕቱ ሰለባ ወደ ግዛቱ እንዳይገባም ድንበሩን እያጠረ ወይም ለማጠር እየተዘጋጀ ነው። ብዙዎቹ የአውሮፓ ህብረት አባል መንግስታት ስደተኛ ወደ ግዛታቸው እንዳይገባ ለማሳገድ ለአፍሪቃ መንግስታት ጠቀም ያለ ገንዘብ እየቸሩ ነው። አዲሱ የዩናይትድ ስቴትስ ፕሬዚደንት በበኩላቸው ድንበር ከማሳጠር እቅዳቸው በተጨማሪ ከሀገራት መሃል ድሃ ሀገሮችን፣ ከሃይማኖቶች መሃል ሙስሊሞችን መርጠው ከታላቅ ሀብታም ሀገራቸው ምድር ዝር እንዳይሉ አግደዋል። ፕሬዚደንቱም በቅርቡ ያረቀቁት በጀት ከጸደቀ ደግሞ ሀብታም ሀያሌቱ ሀገር እመራዋለሁ ለምትለው አለም እስካሁን እያቅማማች እየመረጠችም የምትሰጠው ምጽዋት በብዙ ሚሊዮን ዶላር ይቀንሳል። ዶክተር ደምስ እንደሚሉት ረሃብን ለዘላቂው ለማስወገድ አብነቱም ረሃብተኛ ህዝብ የሚኖርባቸው መንግስታት ህዝባቸውን ራሳቸው በራሳቸው ለመቀለብ መጣር ነው። እያንዳንዱ አገር ሲሪየስሊ መስራት አለበት። በዚህ ረገድ ወደትንም ጠላንም ቴክኖሎጂ ማድረግ ያለብን በኢትዮጵያ ውስጥ እርቅ አልነበርም ማለት አልነበርም። ለመጨረሻ ጊዜ ግን ኔጌቲቭ የሆነ እድገት እንዲመዘገብ ያደረገው በነጮቹ ሁለት ሁለት ሁለት ሺ ሶስት አካባቢ። ከዛ በኋላ ግብርና ወደ ዜሮ በታች እድገት አልገባም። ምንም ቢሆን ምርቱ ከአምናው እየጨመረ ሄዷል። የመጨመሩ መጠን ነው እንጂ የቀነሰበት። ይሄ የሆነው በምን ምክንያት ነው? ግብርናው ከዝናብ ተጠሊነት ወደ መስኖ ሂድ በሚለው የዛሬ ሀያ አመት ከነበረው ከሶስት መቶ ሺህ ሄክታር ዛሬ ወደ ሁለት ነጥብ ስምንት ሚሊዮን ሄክታር በመስኖ እየተሸ ይህ ስራ ስለተሰራ ነው። እነዚህ እነዚህ አይነት ሜዠሮች ሀገሮች መስራት አለባቸው፣ ለህዝቦች የሚያገረ የሚሆኑ ነገሮች። አሁን በእኛ ሀገር ትልቁ ቻለንጅ የሆነው ለምሳሌ ውሃ ነው። አሁን በዚህኛው በዘንድሮም ትልቅ ችግር የሆነው ለከብቶች ውሃ ማቅረብ ነው። ስለዚህ በውሃ ልማት ትልቅ ስራዎች መስራት አለባቸው። ነጋሽ መሐመድ ነኝ ቸር አሰማን